በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅር ያለን የወደደን በደሙ ከኃጢአታችን ያጠበን እግዚአብሔር ኢየሱስ ክርስቶስ በፍቅር ስቦ በረድኤት አቅርቦ አንድ ጊዜ ፈጽሞ ለአባቶቻችን ለቅዱሳን በተሰጠች ጥርጥር በሌለባት የተዋሕዶ ሃይማኖት ሁላችንንም በፍቅር በሰላም በአንድነት ስለሰበሰበን ስሙ የተዋ አይንተ እግዚአብሔር ሊቃውንተ ቤተ ክርስቲያን አበው ካህናት፣ እንደዚሁም ደግሞ ምእመናን ምእመናት፣ እንደምን አደራችሁ? እንደምን አደራችሁ? አምላካችን እግዚአብሔር በዛሬውም ዕለት እንደዚሁ ሊባርከን ሊቀድሰን በቤቱ ስለሰበሰበን ስሙ የተመሰገነ ይሁን። ለዛሬ መነሻ አድርገን የምንማረው ትምህርት የቅድስና ፍሬ የሚል ነው። የቅድስና ፍሬ። ለዚህ ትምህርት መነሻ የምናደርገው የመጽሐፍ ቅዱስ ቃል መዝሙረ ዳዊት ምዕራፍ 86 ከቁጥር 1 እስከ ቁጥር ስድስት ያለው ኃይለ ቃል ይሆናል። ርዕሱን እንዳትረሱ። በቀጥታ የምንማረው ትምህርት በትላንትናው ዕለት የተከበረውንም በዓል እንድናስብ ደግመን እንድንመለከተው የሚያደርገን ነው። ርዕሳችን የቅድስና ፍሬ ነው። ፍሬ ፍጥረታት በሙሉ የየራሳቸው የሆነ የሚያስገኙት ከተፈጥሯዊ ባህሪያቸው የሚሰጡት ፍሬ አላቸው። በአብዛኛው ፍጥረታት ፍሬ አላቸው። አንዳንድ ዕፅዋት አዝርዕት የሚያፈሩት ፍሬ ለጎሮሮ የሚስማማ ለአንደበት የሚጥም ሲሆን ሌሎች ደግሞ እንደዚሁ ለጎሮሮ የማይስማማ ለአንደበትም የሚጎመዝዝ የሚመር መራራ ፍሬ ያፈራሉ። እያንዳንዳቸው እንደ ተፈጥሯቸው እንደ ባህሪያቸው በተፈጥሮ እንደ ተሰጣቸው ጣፋጭ፣ መራራ ፍሬ ይሰጣሉ። ለትምህርታችን መነሻ ያደረግነው ኃይለ ቃል ግን የሚያስረዳን ከቅድስና የሚገኝ ፍሬ ምን እንደሆነ፣ ቅድስና እንድና እንድንሠራ የሚያደርገን ፍሬ ምን ዓይነት ፍሬ እንደሆነ እንመለከታል። ቅዱስ መጽሐፍ እንደሚያስተምረን ከክርስትና በፊት በአንድ ሺህ ዓመተ ዓለም ገደማ ላይ የተነሳው የእግዚአብሔር ነቢይ ልበ አምላክ ክቡር ዳዊት በዚያ በጨለማው ዘመን በብሉይ ኪዳን ወደፊት ሲመለከት በኋላ በመጨረሻ እንደ ተስፋው ቃል እግዚአብሔር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእሷ ሰው ሆኖ ለመወለድ ስለመረጣት ስላዘጋጃት ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው ትንቢታዊ ያቀረበው ትንቢታዊ ምስጋና ላይ ምን ይላል? መሰረቶቿ በተቀደሱት ተራሮች ላይ ነው። የእመቤታችን የቅድስት ድንግል ማርያም ስለ ወለደቷ የትውልድ አረጓ ከደጋግ ቤተሰቦች ነው ከቤተ መንግሥትና ከቤተ ክህነት ከተመረጡት፣ እግዚአብሔር ሕዝቡን በመልካም አስተዳደር እንዲያስተዳድሩ በፍርድ ወንበር ላይ ሲቀመጡ ደሃ እንዳይበድሉ፣ ፍርድ እንዳያጓድሉ፣ ሰዎችን በአስተዳደራቸው እንዳይበድሉ መንፈስ ቅዱስ ከሚመራቸው እግዚአብሔር ከመረጣቸው የእስራኤል መሪዎችና በጊዜውም እግዚአብሔር የሰው ልጅ እሱን እንዲያመልከው የሰጠውን ሃይማኖት እንዲመሩ ካደረጋቸው የሃይማኖት መሪዎች ነው የድንግል ማርያም የትውልድ ሐረጓ ብሎ ተናገሩ። እነዚህ መጽሐፍ ቅዱስ የተናገረላቸው ታሪካቸው በመጽሐፍ ቅዱስ ተመዝግበው የሚገኙት ቅዱሳን የድንግል ማርያም የትውልድ ሐረጎች የተቀደሱ ተራሮች ተብለው ተጠርተዋል። ቅድስና ያላቸው ተራሮች። ተራራ ከምድር ከፍ ብሎ የሚገኝ ነው። እነዚያም የድንግል ማርያም የትውልድ ሐረግ ውስጥ ተመዝግበው የምናገኛቸው ቅዱሳን አባቶች በፍጥረቱ መካከል እግዚአብሔርን በማምለክ በኑሯቸው ባካሄዳቸው እግዚአብሔርን የሚያመልኩና የእግዚአብሔር ቤተሰቦች ስለሆኑ እንደ ተራራ ከፍ ብለው የሚታዩ በመሆናቸው ተራራ ተብለው ተጠርተዋል። ከዚያ በላይ ደግሞ ተራራ ሲባል ሁሉም ጉብታ ከፍም ያለው ስፍራ ተራራ ይባላል። እነዚያ ተራሮች ግን የተለዩ ተራሮች ስለሆኑ፣ ቅድስና ያለባቸው ስለሆኑ የተቀደሱ ተራሮች አላቸው። ከተቀደሰው ተራራ የተገኘው ዘር ደግሞ የተቀደሰ ነው። ወገኖች ክርስቲያን ለምንድነው የእመቤታችን የቅድስት ድንግል ማርያምን የትውልድ ሀረግ ነብዩ ዳዊት በትንቢት ሲመለከት እነዚያ ከምድር ከፍ ብለው የሚታዩ ቅድስና ያለባቸው ናቸው ያለው ለምንድነው ብንል፣ ወደ እመቤታችን መተን ከሷ ከምንማረው ሕይወትም ባሻገር ከሷ የትውልድም ሐረግ ልንማረው ልናስቀረው የሚገባን መንፈሳዊ ነገር ስላለን የቅድስና ተራራ የተቀደሱ መሰረቶች የተባሉበት ምክንያት ሰው ሁሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ ጣዖት እያመለከ በስርማሽ በቅጠል በጣሽ፣ በአስማተኛ፣ በጠንቋይ ሕይወቱን እየመራ ባለበት ዘመን እነዚያ የድንግል ማርያም ቤተሰብ የተባሉት ቅድስና ያላቸው በተራራ የተሰየሙት የተቀደሱ ተራሮች የተባሉት እነዚያ መልካም ቤተሰቦች በዚያ በጨለማው ዘመን እግዚአብሔርን ሲያመልኩ ስለተገኙ ነው። እግዚአብሔር የተመሰገነ ይሁን። እንዲህ እግዚአብሔር ከእኛ ይፈልጋል፣ መልካም ሕይወት እንዲኖረን የትኛውም ስፍራ በማንኛውም ጊዜ ቅድስና ያለው ሕይወት እንዲኖረን እግዚአብሔር ይካ። በትላንትና ዕለት መምህራችን ቀሲስ መልአኩ ሲያስተምሩ ለቤቱ ዋና ነገር መሰረቱ ነው። መሰረት የሌለው የቱንም ያህል በአይን የሚታይ አካሉ ውበት ያለው ቢሆንም ያማረ ደስ የሚያሰኝ ቢሆንም በጥሩ መሰረት ላይ ያልተመሰረተ ከሆነ በቀላሉ ይፈርሳል። ዛሬ ደስ የተሰኘንበት ነገር ነገ የሚያስለቅሰን ይሆን? ዛሬ እልል ብለን ዘምረን የተቀበልነው ነገር መሰረት የሌለው ከሆነ ነገ የሚያሳዝነን፣ የሚያስለቅሰን ይሆን? ስለዚህ ነው ቅድስት ቤተ ክርስቲያን የሕይወታችን መሰረት እግዚአብሔር ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ቤተ ክርስቲያን በጻፈላት መልእክት ዳግመኛ መሰረትን አትመስርቱ ከተመሰረተው መሠረት በቀር ሌላ መሰረት የለም፣ እርሱም ኢየሱስ ክርስቶስ ነው ይላል። ወገኖቼ ክርስቲያን የኔና የእናንተ የህይወታችን መሰረት ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ መሰረትነት የሚታነጽ ክርስቲያናዊ ህይወት እግዚአብሔር የሚከብርበት ክብሩ፣ ጌትነቱ የሚገለጥበት ይሆናል። ብንጨነቅ የምንጽናና ሰዎች እንሆናል ብንወድቅ ከወደቅንበት የምንነሳ ሰዎች እንሆናል ብናዝን እንጽናናል በኑሯችን ተስፋ መቁረጥ ቢያጋጥመን ተስፋ የሚሆን መሠረት ላይ ነውና የታነጽነው ተስፋ ይኖረናል ወገኖቼ ክርስቲያን መጽሐፍ ቅዱስ የሚያስተምረው ያ የድንግል ማርያም የትውልድ ሐረግ ሲነገር የተቀደሱ ተራሮች ናቸው ወገኖቼ ትውልድ ያልፋል፣ ትውልድ ይተካል። ያ የሚያልፈው ትውልድ ግን ለሚመጣው ትውልድ ራሱን ቀድሶ ካላዘጋጀ የሚመጣው ቅዱስ ይሆናል ማለት ውሸት። እያንዳንዱ የዘራውን ያጭዳል ይላል ቅዱስ መጽሐፍ። በሥጋ የሚዘራ ከሥጋ መበስበስን ያጭዳል በመንፈስ የሚዘራ ከመንፈስ የዘለዓለምን ሕይወት ያጭዳል። እኔና እናንተ ለነገ የምንዘራው ዘር ምንድን ነው? ወገኖቼ ክርስቲያን፣ ምን እየዘራን ነው? ነገ የእናንተ ልጆች፣ ልጅ ልጆች ሊያጭዱት የሚችሉት ዘር ምንድን ነው? ዛሬ ያልተዘራው ነገ ጭ ዛሬ ያለው ትውልድ ፍቅርን የሚዘራ ከሆነ ወደርን ጠላን፣ ነገ የሚመጣው ትውልድ ፍቅርን የሚያጥር ዛሬ አንድነትን፣ ፍቅርን፣ ህብረትን፣ ሰላምን ይሄን የመሳሰለ የመንፈስ ቅዱስን ዘር ዛሬ የሚዘራ ሰው ነገ የሚመጣው ትውልድ ከነዚህ ዘሮች መልካምን ነገር ይዞ ይገኝ። ለዚህ ነው እመቤታችን ቅድስት ድንግል ማርያም እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተገኘች ሳትሆን የእሷ መሠረቶቿ የተቀደሱ ናቸውና እሷም ቅድስት ናት። እግዚአብሔር የተመሰገነ። መሠረቶቿ ቅዱሳን ናቸውና እሷም ቅድስት ናት። አዎ ዋናው ግንዱ ነው ወገኖቼ ክርስቲያኖች፣ በምንም አይነት መንገድ ይሁን በምንም አይነት ጥበብ ብርቱካን መራራ ፍሬ ከሌሎች ነገሮች ጋር ካልተዳቀለ በስተቀር ራሱ ንጹህ ዘሩ የሚያስገኘው ብርቱካንን ብቻ። መራራ የሚያፈራ ዛፍ ደግሞ የትን ያህልን ማዕድን ብትሰጡት ውሃ ብታጠጡት ብትንከባከቡት ብርቱካን መስጠት አይችል። ለምን ከባህሪያቸው የሚሰጡት ስለሆነ። የሰው ልጅ ግን በባህሪው ሊሰጥ የሚችለው በጎ ነገር ሲሆን ህይወቱን እግዚአብሔር ከማይስማማበት ነገር ጋር ማቀላቀል ማዋሃድ ሲጀምር ከሱ ሊገኙ የሚገባቸው የመንፈስ ቅዱስ ፍሬዎች ፍቅር፣ በጎነት፣ ቸርነት፣ የዋህነት፣ እምነት፣ ራስን መግዛት፣ ቅድስና ይህን የመሳሰለውን ፍሬ ትቶ ቅናት፣ ምቀኝነት፣ ተንኮል፣ አድመኝነት ይህን የመሳሰለውን የሥጋን ነገር ያፈራል። ለዚህ አልተፈጠረም የሰው ልጅ። የተፈጠረው የመንፈስ ፍሬዎችን አፍርቶ እንዲገኝ ግን ግንዱ የሆነው አካላችን ሕይወታችን ከሌሎች ነገሮች ጋር መቀላቀል ሲጀምር እግዚአብሔር ከማይስማማበት ጋር ህብረት ስንፈጥር አንድነትን ስናበጅ ያን ጊዜ ታሪክ እግዚአብሔር ከዛ መራራ ከሆነ ህይወት ጠብቅ። ስለዚህ መጽሐፍ ቅዱስ የሚያስተምረን ስለ መቤታችን መሠረቶቿ የተቀደሱት ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳል። ምን ማለት ነው? ብዙ ድንኳኖች አሉ። ከነሱ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆችን ይመርጣል። ይሄ የሚያስረዳን እግዚአብሔር አምላካችን ለማደሪያነት የሚሻው የተቀደሰ ነገር ከሌሎች ሴቶች ይልቅ እመቤታችን ቅድስት ድንግል ማርያም ለእግዚአብሔር እናትነት ከተቀደሱት ዘሮች የተገኘች የተቀደሰች በመሆኗ እሷን ለእናትነት ይወዳል። ማለት ጽዮን የተባለች ድንግል ማርያም ከሌሎች በድንግልና ካሉ ሴቶች ይልቅ ድንግል ማርያምን ለተዋህዶ እግዚአብሔር ይወዳል። ለምን በሥጋም በነፍስም ለእግዚአብሔር እናትነት የተለየች የተቀደሰች በመሆኗ ከዓለም አስቀድሞ እምቅድመ ዓለም በአምላክ ሕሊና የነበረች ናትና። እሷ አስቀድሞ ያዘጋጃት በመሆኗ ከአባቶች ከአብራክ ወደ አብራክ ስትሸጋገር በቅድስና፣ በንጽህና እሱ ለተዋህዶ የመረጣት ናትና ከሌሎች በድንግልና ካሉ ሴቶች ይልቅ እግዚአብሔር ድንግልን አካል ለተዋህዶ ይወዳል ይልና ወዲያው ልበ አምላክ ክቡር ዳዊት በአንድ ሺ ዓመት ዓለም ገደማ ላይ ሆኖ ወደ ሐዲስ ኪዳን ፊቱን አዙሮ የአርዲስ ኪዳነ የመጀመሪያ መግቢያ በር የሆነችዋን የእግዚአብሔር እናት ሆን ዘንድ የተመረጠችዋን ድንግል ማርያምን በትንቢታዊ ምስጋናው ሲመለከታት የእግዚአብሔር ከተማ ሆይ፣ ደስ ይበል። አያ ተመልከቱ፣ የእግዚአብሔር ከተማ ሆይ፣ ባንቺ የተነገ የተከበረ ነገር ይባላል። ደስ ይበል። ለምን? ስለ ድንግል ማርያም ክብር ነው የሚናገረው። የእግዚአብሔር ከተማ ሆይ መላ ህይወቷ ለእግዚአብሔር የተሰጠ ስለሆነ አንድም ትርፍ ነገር የላት። ነፍስና ስጋዋ ለእግዚአብሔር የተሰጠ ነውና የእግዚአብሔር መኖሪያ ተባለች። ወገኖቼ ክርስቲያኖች፣ እኛን ዛሬ ልባ አምላክ ክቡር ዳዊት የድንግልን ነገር ቀደም ብሎ ሲመለከት በንጽህና በቅድስናዋ ምክንያት የእግዚአብሔር ከተማ ብሎ እንዳመሰገናት ዛሬ እግዚአብሔር እኔና እናንተን ቢመለከተን ማናችንን የእግዚአብሔር ከተማ ተብለን ልንጠራ የምንችል ቢያየን እግዚአብሔር ከተማ ብሎ ሊጠራን የምችል የምንችል እነማን? የተለበሸ ከተማ አይደል ይወታች ነው። የእግዚአብሔር ከተማ ለምን ተባለች? እመቤታችን ስጋዋም ነፍሷም ለእሱ የተቀደሰ ስለሆነ እግዚአብሔር በደባልነት አይኖርም። በሕይወታችን ሩሜት የምንለው ነገር አለ ማለት ነው። ይቻላል። ሰው ከሰው በደባልነት ይኖራል፣ ያው የሚስማማ ከሆነ ነው። አንዳንድ ጊዜ ጠባው ማይስማማ ከሆነ የቱንም ያህል ዋጋ ውድ ቢሆን ራሳችን እንችለዋለን ብለን እናስወጣዋለን አይደል? ደባል። እግዚአብሔር ግን በደባልነት አይኖርም፣ ሕይወታችንን በሙሉ ሊቆጣጠር ይወዳል። በቀራንዮ ደሙን ያፈሰሰበት ምክንያት እሱ በእኛ ህይወት በደባድነት በደባልነት ለመኖር ሳይሆን መላ ሕይወታችንን ሊቆጣጠረው ነፍስም ሥጋ የእግዚአብሔር። ለዚህ ነው ድንግል ማርያም ነፍስና ስጋዋ ለእግዚአብሔር የተሰጠ ስለሆነ በህይወቷ ሌላ ዓላማና መንገድ ስላልነበራት የእግዚአብሔር ከተማ ተባል። ዛሬም ወገኖች፣ የእግዚአብሔር ልጆች እኔና እናንተም የእግዚአብሔር ከተማ እንድንሆን አምላካችን እግዚአብሔር ይፈልጋል። በደሙ የተቀደሰ ሕይወት አለ። ለአምስት ሺህ አምስት መቶ ዘመን ሙሉ የሰውን ልጆች ሲገዛ የነበረ ጥንተ ጠላት ዲያብሎስ ዛሬ በመስቀሉ ኃይል ከእግራችን በታች ተጥሏል። ረግጠነዋል። ክብር ምስጋና ለርቱ ሰልጥነናል። በሞት ላይ ሥልጣን አለን። በመቃብር ላይ ሥልጣን አለ። ወገኖቼ፣ የእግዚአብሔር ልጆች ለምን የተቀበልነው የክርስቶስ ደም ደመማይተም ይህን ሁሉ ማድረግች። ስለዚህ ልበ አምላክ ክቡር ዳዊት የድንግልን ነገር ሲመለከት የእግዚአብሔር ከተማ ሆይ ይሄ ብቻለል ልበ አምላክ ክቡር ዳዊት ስለ እመቤታችን ስለ ቅድስት ድንግል ማርያም ክብሯን ቅድስናዋን በተናገረበት በመዝሙር አርባ አራት ቁጥር ስድስት ላይ ብትመለከቱ በወርቅ እና በዕንቁ ያጌጠች ሙሽራ ነው። ክብሯን መዝሙረ ዳዊት ምዕራፍ አርባ አራት ቁጥር ስድስት ላይ እንዲህ ይላል። እንሆ ቁጥር አራት ጀምራችሁ ተመልክቱ። ቅርታ ቁጥር ዘጠኝ እንሆ ይላል። ቁጥር 9 በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማል። ልጄ ሆይ ስሚ እ ጆሮሽን ማዘንም ወገንሽንም ያባትሽንም ቤት እርሱ ንጉሱ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሳ ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ፣ አህዛብ በፊትሽ ይማልላሉ። ለሐሴቦን ንጉስ ልጅ ሁሉ ክብሩዋ ነው። ልብሷ የወርቅ መጎናጽፊያ ነው። በኋላዋ ደናግላኑ ለንጉስ ይወሰዳሉ ባልንጀሮቿንም ወደ አንተ ያቀርባሉ። በደስታ በሐሴት ይወስዷቸዋል፣ ወደ ንጉሥ ልፍኝም ያገቧቸዋል። በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድር ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለች እያለ ስለ እመቤታችን ስለ ቅድስት ድንግል ማርያም ክብር፣ ቅድስና ይናገራል። ምንድን ነው ያለ? በትንቢታዊ መንፈስ ሲመለከታት አስቀድሞ በሩቅ ሲያያት ድንግል ማርያም ንጽሐ ሥጋ ንጽሐ ልቦና ንጽሐ ነፍስን አስተባብራ ይዛ የተገኘች ለእግዚአብሔር እናትነት የተመረጠች በመሆኗ እግዚአብሔር መንፈስ ቅዱስ ለዳዊት እንዳመለከተው ንግሥቲቱ የተባለች ድንግል ማርያምን የወርቅ ልብስ ለብሳ፣ በወርቅ በከበሩ ድንጋዮች አጊጣ ተውባየ እግዚአብሔር የተመሰገነ ደስ ገና አለም ምንም ሳይናገር እግዚአብሔር መንፈስ ቅዱስ ያደረበት ዳዊት ድንግል ማርያምን ሲመለከቱ በሩቅ! ንግስቲቱ የወርቅ ልብስ ለብሳለች። ያ የወርቅ ልብስ ምሳሌነቱ የድንግል ንጽህና፣ ቅድስና እንደ ወርቅ የጠራ እንደ ወርቅ የከበረ ሕይወት ያላት ናትና እግዚአብሔር ኢየሱስ ክርስቶስ ከስጋዋ ስጋ ተነስቶ ነፍስ ነስቶ ከፍሎ ከሷ የሚወለድ ነውና እሷ ድንግል ማርያም ንጽሐ ሥጋ ንጽሐ ልቦና ይዛ በመገኘቷ የወርቅ ልብስ ተጎናጽፋ ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጅ ሆይ አላ መለስ ብሎ ድንግል ማርያም እንግዲህ ይብቃት የእናት ያባትሽን ቤት ተይ። ለምን ለምን ወገኖች ከንባብ ምንድን ነው የሰማችሁ? ንጉሥ ውበትሽን ወዷልና። እግዚአብሔር የተመሰገን ንጉሥ ማን ንጉሥ ማን? እሱ እግዚአብሔር ውበታችንን ይውደድልን። የኔና የእናንተ ውበታችን ወገኖች፣ ክርስቲያኖች፣ የቆዳችን መልክ አለ መቅላት፣ መጥቆራችን፣ መልካችን ማማሩ ወይም ለሰዎች እንደሚመስላቸው መልከ ጥፎዎች መሆናችን አይደል እሱ የሚመለከተው ውበት አለው ወገኖች፣ ምንድን ነው እሱ? ልብ ዛሬ ያንን እግዚአብሔር ቢያየው ደስ የሚያሰኝ ልብ ያለው ማን ቅናት፣ ምጠኝነት፣ ተንኮል፣ አድመኝነት፣ መለያየት፣ ዘረኝነት የሌለበት ማን ነው? ያኔ እግዚአብሔር ንጉሥ ውበትሽን ወዷል ብሎ ወደ ድንግል ማርያም እንደተናገረ እግዚአብሔርም ውበታችንን ወዷልና እንግዲህ የእናቴ አባታችን ቤት ተው ነው የሚለን ተመልከት። ልክ እንደዚህ ዛሬም እግዚአብሔር እኛን ሲመለከተን እንደ ድንግል ማርያም ማን ነው በንጽሕና ያለ ዛሬ እግዚአብሔር ዐይኖች ይመረምሩናል። እግዚአብሔር በጥልቅ ውስጥ ያለውን ያያል፣ በጨለማ ውስጥ ያለ ብርሃን ይመለከታል። አይኖቹ ሊጋርዱ የሚችሉ ምንም ነገር በዚህ ዓለም ላይ የለም። እሱ እግዚአብሔር ለማየት ርቀት አይወስነው፣ የማይገድበው ተራሮች አይኖቹን አይሸፍን። ዐይኖቹ የሚንበለበሉ እሳቶች ናቸው፣ አጥንትንና ጅማትን እስኪለይ ድረስ ውስጥን ይመለከታል እግዚአብሔር ያ ነበልባል የሆኑ አይኖች፣ የመለኮት አይኖች እኔና እናንተን በተመለከተንስ ጊዜ ምንድን ምንድነው የሚያይብን በእኔና በእናንተ ሕይወት እንደነዚያ እንደከበሩ ድንጋዮች ፍቅርን፣ በጎነትን፣ ቸርነትን፣ የዋህነትን፣ እርስ በርስ መረዳዳት ያይብናል እግዚአብሔር። ስለዚህ ወገኖቼ ክርስቲያኖች፣ ልበ አምላክ ክቡር ዳዊት ስለ ስለመቤታችን ስለ ቅድስት ድንግል ማርያም ክብር ሲናገር እሷን በከበሩ ድንጋዮችና ጌጣን እንዳያ ያም ለንጽህናዋ ለቅድስናዋ ምሳሌ እንደሆነ እግዚአብሔር መንፈስ ቅዱስ ዛሬ የእያንዳንዳችን ሕይወት በተመለከተን ጊዜ ቤተሰባችሁን ባየ ጊዜ፣ ጠቅላላ ማኅበረሰቡን ባየ ጊዜ፣ የአገርን ባየ ጊዜ እግዚአብሔር ውበትን ደስ የሚሰኝበትን ነገር ይፈልጋል። ለዚህ ነው ነቢዩ ኢሳይያስ ልክ እንደ ዳዊት በመዝሙር ስልሳ ቁጥር አንድ ላይ ምን ይላል ትንቢተ ኢሳይያስ ምዕራፍ ስልሳ ቁጥር አንድ ብትመለከቱ አዎ ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው እነሆ ምንድን ነው! የእግዚአብሔር ከተማ ይላታል ቁጥሩን በቀጥታ ብርሃን ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ! እነሆ ጨለማም ጨለማም ዝርም ድቅድቅ ጨለማ አሕዛብን ይሸፍኗል። ነገር ግን ባንቺ ላይ እግዚአብሔር ይመጣል ማናተፋል ነገር ግን ባንቺ ላይ እግዚአብሔር ይመጣል፣ ይወጣል። ክብሩም ባንቺ ላይ ይታያል። ተመልከቱ፣ ክብሩም ባንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣል። ተመልከቱ ብርሃንሽ እሺ ወጥቷልና፣ ምን ዓይነት ብርሃን? ቅዱስ መጽሐፍ እንደሚያስተምረን ጌታ ኢየሱስ ክርስቶስ ሐዋርያቱን ብርሃናችሁ በሰው ፊት የበራ ይሁን ይላል። ብርሃን ያለው መልካም ሥራችሁ ማለት ነው። እመቤታችን ቅድስት ድንግል ማርያም ብርሃንሽ ወጥቷል። ምንድንነው የወጣው? ቅድስና ንጽሕናሽ በእግዚአብሔር ዘንድ ታይቷል። ንጽሕናን ቅድስናን ገንዘብ ማድረግሽ በእግዚአብሔር ዘንድ ታይቷል። የእግዚአብሔር ክብር ወጥቶልሻልና ተነሺ፣ አብሪ። እግዚአብሔር የተመሰገነ አብሪ። እንሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል። በአንቺ ማለት ምን ማለት ነው? እነሆ ድንግልናን አስተባብረሽ ከበያሽ በአንቺ ማሕጸን እግዚአብሔር ይጸንሳል፣ ይወለዳል። ያ ከሦስቱ ቅዱስ አንዱ ቅዱስ፣ በላይ በሰማያት ምስጋናው የማይቋረጥለት ጌታ፣ ማንም ምንም የማይቀርበው ጌታ፣ በሰባት የእሳት መጋረጃዎች የሚጋረደው ጌታ፣ ቅዱሳን መላእክት ጠና ብለውን ይመለከቱት የማይችሉት ጌታ፣ በፍርሃትና በመንቀጥቀጥ ፍጥረታት የሚያመሰግኑት ጌታ፣ እርሱ እግዚአብሔር ወልድ ኢየሱስ ክርስቶስ በአንቺ በድንግልና ሸማይ ጽን ይጸነሳል። በላይ በሰማያት እልፍ አእላፋት የሆኑት ቅዱሳን መላእክት የሚያመሰግኑት ምስጋና ባንቺ፣ በጠባቧ በድንግል ማህፀን ውስጥ ይሰማል። ሰማይ ላይ ሲመሰገን የነበረ ጌታ በእሷ ማህፀን ሲጸነስ ያ ምስጋና በማህፀኗ የሚሰማ ነበር። ስለዚህ ድንግል ማርያም ያንን የመላእክቱን ምስጋና ራሷን ወደ ማህፀኗ ዘንበል አድርጋ በዚያ በማህጸን የተጸነሰው ፍጥረታትን በመሃል እጁ የጨበጠ ጌታ ነውና ቅዱስ ቅዱስ ቅዱስ ተብሎ ሲመሰገን ትሰማለህ ስለዚህ ምን አለ ነቢዩ ኢሳይያስ እነሆ ነገር ግን ባንች ላይ እግዚአብሔር ይወጣል ክብሩም ባንች ላይ ይታያል የድንግል ማርያም የሚታየው የእግዚአብሔር ክብሩ ወገኖች ይታያል ዛሬ በእኔና በእናንተ ህይወት የሚታየው የእግዚአብሔር ክብር እንዲታየብን እግዚአብሔር ስለእኛና ስለእናንተ ተላልፎ ተሰጥቷል በክርስቶስ ደም ከብረናል። ይሄ ቀላል ዋጋ አይደለም። ማንም ሊከፍለው ያልቻለው ዋጋ ነው። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ ነቢያት ሊከፍሉት ያልቻሉት ዋጋ ነው። ቅዱሳን ሊከፍሉት ያልቻሉት ዋጋ ነው። እግዚአብሔር ብቻ ራሱ ልጁን ከፍሎ እኛን ከባርነት ነጻ አውጥቶ ገንዘቡ አድርጎናል። አሁን በእኛ ሕይወት በሙሉ የሚታየው ኢየሱስ ክርስቶስ በሱ ደም ላይ የተመሰረተ ሕይወት ያለው ሰው ማንም ሳየው ኢየሱስ በሕይወት። ለዚህ ነው ባንቺ እግዚአብሔር የእግዚአብሔር ክብር ያለ አሕዛብም፣ ወደ ብርሃንሽ ነገሥታትም ወደ መውጫሽ ይላል። ምክንያቱም የባህሪያችን መመኪያ ናትና ድንግል ማርያ በደከምን ጊዜ የምንመረኰዛት ምርኰዛችናትና፣ ወገኖቼ ክርስቲያን መጽናኛችናትና መለመኛችናትና። ምክንያተ ድህነት ናትና እግዚአብሔር ምክንያት አድርጎ ልመናችንን ይሰማናልና ፍጥረት ሁሉ ወደ ብርሃን ይጸዳል ይወጣል፣ እግዚአብሔር የተመስላል። ይሄ ብቻ አይደለም። ማንም ሰው ሳይናገር ሰው ሁሉ ዝም ብሎ ከተቀደሱት ተራሮቿ የተገኘች የተቀደሰች ዘር ድንግል ማርያም ንጽሐ ልቦና፣ ንጽሐ ስጋ፣ ንጽሐ ነፍስን አስተባብራ ቤተ መቅደሱን የሙጥኝ ብላ ቀን ከሌሊት ከእግዚአብሔር ጋር ስትነጋገር ዓለም እያጉረመረመ፣ በተለይ በጊዜው የነበሩት የሃይማኖት መሪዎች ሐሜት ጀመሩ። አረች ሴት ዕድሜዋ አስራ አምስት ዓመት ሞሏል ሞልቷል። ቤተ መቅደሳችን ልታረክስብን ነው እያሉ ማማስ ጀመሩ። ሐሜትኛ ነ እሷ ግን ክብረ ነበረች ለቤት ያን ጊዜ ሰዎች እያምኑ ሰዎች እያጉረመረሙ ባሉበት ሰዓት እግዚአብሔር ከላይ ከአርያም ከመንበረ ጽባወት ከጽራርያም ቅዱስ ገብርኤልን ወደ ድንግል ማርያም ላክ። እሷ በጸሎት ላይ ሳለች ሰላም ለኪ አላት። ሰላም ላንቺ ይሁን እ በሐሜት ውስጥ ያለች አንድ ድንግል ይህን ሰላም ታስጠብቅ ነው። ግን ሰላም ላንቺ ይሁን እግዚአብሔር ከአንቺ ጋር ነው። ጸጋን የተሞላብሾች ደስ ይበል ጉር ነው ያ ሰላምታ ከንግግሩ የተነሳ በጣም ደነገጥ ይችላል። ግን ተመልከቱ፣ ከእሷም በፊት ከእሷም በኋላ ማንም ያልተመሰገነበትን ምስጋና ሰማ። አስገራሚ ነገር። የእግዚአብሔር እናት ሆይ ደስ ይበልሽ፣ ጸጋን የተሞላብሽ ሆይ። ያን ጊዜ በዚህ ይሄ ቃል በሚነገርበት ሰዓት ከአዳም ከውርስ ኃጢአት የተነሳ ለማንም የእግዚአብሔር ጸጋ አልነገረው። ይሄኖው ፍጥረት ሁሉ የእግዚአብሔር ጸጋ ጎድኖት ነበር፣ እርቃኑ ነበር። እግዚአብሔር ሰውን ቢመለከተው ደስ የሚሰኝበት ሰው አልነበረም። ለምን እግዚአብሔር ደስ የሚሰኝብን ጸጋ ሲኖረን ጸጋችን ደግሞ በኀጢአት ምክንያት ስለተወሰደብን እግዚአብሔር ደስ የሚሰኝበት ሰው የለም። ግን ሰው ባልነበረበት ሰዓት በቤተ መቅደስ በጸሎት ጸንታ በቅድስና ከተቀደሱ ተራሮች የተገኘች የተቀደሰችዋ ዘር ድንግል ማርያም ግን በቅዱስ መልአክ በቅዱሱ መልአክ በቅዱስ ገብርኤል ጸጋን የተሞላብሽ ወይ ማርያም ወይ ደስ ይበል ተብሎ ክብሯ ቅድስናዋ ተነ ይሄን ሰላምታ ሰምታ እንዳበቃት፣ ከመልአኩ ጋራ የሚያስፈልገውን ንግግር ከጨረሰች በኋላ ያ ማንንም ምንም የማይወስነው ነው አካላዊ ቃል ኢየሱስ ክርስቶስ በድንግል ማይጸን ተቀረጸ። አሁን ድንግል ማርያም እንደተነገረው ትንቢት በማህፀኗ ዳግም ሰማይ ሆነች። እንደገና ሰማይና ምድር የማይወስኑትን ጌታ በማህፀኗ ተሸከመች። ከዚያ ድንቅ የሆኑ ታምራት መደረግ ጀመሩ። የደረቁ እንጨቶችን ማለምለም ጀመረች። ወገኖቼ ክርስቲያን፣ የደረቁ እንጨቶችን ማለምለም ጀመረች። በዚህ ምክንያት ይሄንን የመልአኩን ብስራት ሰምታ ያቃላዊ ቃል በማይጥ ነው ከተጠነሰ በኋላ ዘመዷ የምትሆን ኤልሳቤጥን ለመጎብኘት ጉዞ ወደ ተራራማ ወደ ኤፍሬም ሀገር አደረገ ይላል። ግን ታድርጎ ወደ ወደኛ ታድርጎ አሜን በሉ። ደክማቸዋል እንትለይ ሁለት ቀን ሆነባት። አሜን በሉ። ወደ ተራራማ ሀገር ወደ ኤፍሬም እንደሄደች ድንግል ማርያም ወደ የግል ህይወታችን ትምጣ። ለምን ለምንድነው እንደዚህ የምንለው? ተመለከቱ፣ ከታሪኩ እንማረው ነገር አለ። ተራራውን ወጥታ ስትጨርስ ዘመዷ ወደምትሆን ወደ ኤልሳቤጥ ሄደችና በር ላይ ሆና ኤልሳቤጥን፣ ሰላም ላንቺ ይሁን አለቻ። ይሄ የተለመደ ሰላምታ ነው፣ ግን ዛሬ ልዩ ነበር። ምክንያቱም ይሄ ሰላምታ እንዲሁ ተራ ሰላምታ ሳይሆን በማኅፀኗ እግዚአብሔርን የተሸከመች እናት ያቀረበችው ሰላምታ ስለነበረ የሰላምታው ቃል በኤልሳቤጥ ጆሮ ሲገባ ኤልሳቤጥ የስድስት ወር ሴት ነበረችና ጸንሳ ነበረና በማህፀን የነበረው ጽንስ የድንግልን ሰላምታ ቃል ሲሰማ በደስታ ዘለለ ይላል። ይሄ ብቻ አይደለም፣ በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። አስቀድሞ ከእግዚአብሔር የተቀበለችው መንፈስ ቅዱስ አነሳሳትና አፏን ለምስጋና ከፈት። ማንም ሰው ከስጋና ከደማዊ ትምህርት ባገኘው ነገር ድንግል ማርያምን ለማመስገን አይችልም። ድንግልን ለማመስገን እንደ ኤልሳቤት በመንፈስ ቅዱስ መነቃቃት ያስፈልጋል። ያን ጊዜ ምን አለች ኤልሳቤት? የጌታዬ እናቱ ወደኔ ትመጣ ዘንድ እንደምን ይሆንልኛል? የሰላምታ ቃል በጆሮ የበገባ ጊዜ ጽንሱ በደስታ ዘሏልና ከጌታ የተነገረላትን ቃል ታትከራከር የምታሉ ሴት የተመሰገነች ናት ብላ ምስጋና። ወገኖቼ ክርስቲያን፣ ዛሬስ እግዚአብሔር አምላካችን እኔና እናንተም በቃሉ ሕይወታችንን በጎበኘን ጊዜ ምንድን ነው የምንለው? የእግዚአብሔር ቃል በሕይወታችን ሲሰማ እንደ ኤልሳቤት መንፈስ ቅዱስ ሊቀሰቅስንና ይሄን ቃል እንድንሰማ ያደረገንን አምላክ እንድናመሰግነው ሊያደርገን ወገኖች ክርስቲያን ያን ነበረ። ያሳየችን ኤልሳቤት የቃሉን ነገር ስትሰማ መንፈስ ቅዱስ አነቃቅ ዛሬም የእግዚአብሔር ቃል በውስጣችን በሕይወታችን በጥምቀት አማካኝነት የተቀበልነው መንፈስ ቅዱስ እንድንነቃቅ ያደርገናል። አንደበታችንን ለምስጋና ያዘጋጃል። ሕይወታችንን ለእግዚአብሔር ማደሪያነት ትቀድሳለህ፣ ያከብራል። ከዚህ በኋላ ድንግል ማርያም አስቀድሞ በነቢያ በኋላ ደግሞ እንደገና በቅዱስ ገብርኤል ቀጥሏ ዘመዷ በምትሆን በኤልሳቤት ክብሯ ምስጋናዋ ከቀረበላት በኋላ እንግዲህ አለች። እኔና እናንተ እንግዲህ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ያለት ብጽሕት ነሽ ይለኛል። ብጽሕት የተመሰገንሽ ነሽ ማለት ስለዚህ ወገኖቼ የክርስቲያኖች የተመሰገነች የሆነች ከተቀደሱ ተራሮች የተገኘች የተቀደሰችው አዘር ድንግል ማርያም የባሕሪያችን መመኪያናትና ናትና በእሷ አማላጅነት ተማጽነን እግዚአብሔር ይቅር እንዲለን እንዲጎበኝን፣ እሷ ቀደም ብለው የነበሩት ነቢያት በትንቢስ ሲመለከቷት የወርቅ ልብስ ተጎናጽፋ ተሸፋፍና እንደተመለከቷት ዛሬም እግዚአብሔር እኔና ና እናንተም ሲያየን በቅድስና በንጽህና እንዲያየን የእግዚአብሔር ከተማ እንደተባለች ሕይወቷ መላ ለእግዚአብሔር የተሰጠ በመሆኑ ይህን ስም እንዳገኘ እኔና እናንተ ሕይወታችን ለእግዚአብሔር የተሰጠ ሆኖ የእግዚአብሔር ከተማዎች እንድንባል እግዚአብሔር ይርዳል። ያስተማረን የመከረን እግዚአብሔር አምላካችን በሃይማኖት ያጽናን።